ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዘር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ በምሽቱ የጋቢና ጉዞ ስደትና ተስፋን ይዘናል። በቅድሚያ ከሊቢያ ወደ ጣሊያን አንድ መቶ ሰባ በላይ የሚሆኑ ስደተኞችን ከአቅሙ በላይ የጫነ ጀልባ ቅዳሜ ሌሊት በሜዲትራኒያን ባህር ሰምጦ አራት ስደተኞች ብቻ ሲተርፉ ሌሎቹ ህይወታቸውን አጥተዋል። ልክ እንደ ሌላው ጊዜም አሁንም እንደዛ ተረብሾ በይበልጥ ማዕበልም ስለነበረ በጣም ደንግጦ ነው ሲነጋገሩም እ እያሉ ቶሎ ድረሱልን ቶሎ እርዱን እያሉ ነው ሲያናግሩን የነበሩ ግን ምን ይደረግ ሊደርሱባቸው አልቻሉም አደጋው ወደ አደጋ ወደ የሞት አደጋ ተጋለጡ አጀንሲያ ሀበሻ የተባለውን ድርጅት የሚመሩት አባ ሙሴ ዘራዬን አነጋግረናል። በሌላ ዜና አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን የስደተኞችና ፍልሰተኞች ፖሊሲ ምን እንደሚመስል የሚዳስ ዘገባም አለን። የቪዛ መቆያ ጊዜያቸው ያለፈባቸውና ወንጀል የፈጸሙ የሚሸኙበትን ጥንቃቄ የተሞላበት አሰራር እንዘረጋለን። ወደ ኢትዮጵያ ስንጓዝ ሶስት ከፍተኛ አመራሮችን ጨምሮ አስራ ሶስት ሰዎች በጋሞጎፋ ዞን ሳውላ ከተማ መታሰራቸውን የመላ ኢትዮጵያ አንድነት ድርጅት መኢአድ አስታወቀ። ከፍተኛ የአመራር አባላት ናቸው የደቡብ ክልላዊ መስተዳደር ቃል አቀባይ በፖለቲካ ፓርቲ አባልነታቸው ሳይሆን ይላሉ። በሳውላ ከተማ እንዳልከው አስራ ሶስት ሰዎች መታሰራቸውን መረጃ አለን። ግን ሰዎቹ አሁን ባለበት ደረጃ የመያድ አባላት ስለመሆኑ እና ከዛ ጋር በተያያዘ የዛ ፓርቲ አባል ከመሆናቸው ጋር በተያያዘ ስለመታሰራቸው አይደለም ያለው መረጃ። በማይጨው ከተማ የህዝብ ቤተ መጻሕፍት የገነቡ የአካባቢው ነዋሪዎች ታሪክንም ይዘናል። ይሄ ማይጨው ከተማ ውስጥ የሰራው ህዝብ ቤተ መጻሕፍት የተጀመረው በ2007 ፈረንጆች አቆጣጠር ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አዲሱ የጋምቢያ ፕሬዚዳንት አዳማ ባሮ ሴት ምክትል ፕሬዚዳንት አድርገው መርጠዋል። ፋቱማቱ ታምባጃንግ የሀገሪቱ ተቃዋሚ ፓርቲዎች የቀድሞውን መሪ ያያ ጃሜን በአንድነት እንዲታገሏቸው በማስተባበር ቁልፍ ሚና የተጫወቱ መሆናቸውም ተገልጿል። ጃሜ መንበሩን የሙጥኝ ብለው ባስቸገሩበት ሁኔታ ውስጥ ባለፈው ሳምንት በአጎራባች ሴኔጋል ቃለ መሐላ ላይ የፈጸሙት ባሮ ወደ ጋምቢያ ለመመለስ እየተዘጋጁ ናቸው። ሶማሊያ ዋና ከተማ ሞቃዲሾ አቅራቢያ በምትገኝ ትንሽ ከተማ ዛሬ ከባድ ፍንዳታ ደርሶ ቢያንስ ሰባት ፖሊሶች መገደሉ ተገለጸ። ባለስልጣናትና እማኞች እንዳሉት ፍንዳታው የደረሰው ከሞቃዲሾ 30 ኪሎ ሜትር ርቀት ላይ በምትገኘው አፍጎዬ የሀገሪቱ የፖሊስ ሰራዊት ምድቦች ምድቦች በሰፈሩበት ካምፕ መሆኑን አመልክተዋል። ቦምቡን አጥምደው የሄዱት ትናንት ሰኞ በስፍራው ጥቃት ያደረሱ የአልሻባብ ተዋጊዎች ናቸው ሲሉ የአፍጎዬ መሪዎች ተናግረዋል። ለዛሬ የያዝነው ዜና አጥር ያለ ነው። ወደ ዋናው ፕሮግራማችን ልመልሳችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ፑሽ ባውንደሪስ ቱጌዘር ወደ ቀዳሚው ቀዳሚው ዘገባችን ስናልፍ ከሊቢያ ወደ ጣሊያን አንድ መቶ ከ170 በላይ የሚሆኑ ስደተኞችን ከአቅሙ በላይ የጫነ ጀልባ ቅዳሜ ሌሊት የሜዲትራኒያን ባህር ውስጥ ሰምጦ አራት ስደተኞች ብቻ ሲተርፉ፣ ሌሎቹ ህይወታቸውን አጥተዋል። ከተረፉት ስደተኞች ሁለቱ ኤርትራዊ፣ ሁለቱ ደግሞ ኢትዮጵያዊ እንደሆኑ፣ እንደዚሁም አንዷ ነፍሰ ጡር እንደሆነች ነው የተገለጸው። በአሁኑ ሰዓት እነዚህ ስደተኞች ጣሊያን ነው የሚገኙት። ይህንን መረጃ ያደረሱን አባ ሙሴ ዘራይ አጀንሲያ ሀበሻ የተባለ የማህበረሰብ ስደተኞችን የሚረዳ የማህበረሰብ ተቋም መሪ ናቸው። ከሌሎች ምንጮችም ጉዳዩን ለማረጋገጥ ጥረናል፣ መረጃውን አግኝተናል። መስታወት ተጨማሪ አላት። ልክ እንደ ሌሎች ጊዜም አሁንም እንደዛ ተረብሾ በይበልጥ ማዕበልም ስለነበረ በጣም ደንግጦ ነው ሲነጋገሩም እኡ እያሉ ቶሎ ድረሱልን፣ ቶሎ እርዱን እያሉ ነው ሲያናግሩም የነበሩ ግን ምን ይደረግ፣ ሊደርሱባቸው አልቻሉም። አደጋው ወደ አደጋ ወደ የሞት አደጋ ተጋለጡ። በጀልባዋ ላይ የነበሩት ስደተኞች በጊዜው በነበረው ማዕበል ኃይለኛነት ተደናግጠው አደራውስ አደጋው ከመድረሱ ከሰዓታት በፊት የድረሱልኝ ጥሪያቸውን በስልክ ካደረሱ በኋላ ነው አቶ አባ ሙሴ ዘርአይ ይህንን ያሉን። ስልኩን የደወሉት በስደተኞች ዙሪያ ለበርካታ ዓመታት ለሚሰሩት የሃይማኖት ሰው አባ ሙሴ ዘርአይ ሲሆን እሳቸውም ከዚህ ቀደም እንደሚያደርጉት በአካባቢው ወደ ተሰማሩት የጣሊያን ባህር ኃይሎች ስልክ በመደወል ከስደተኞቹ የደረሳቸውን የድረሱልኝ ጥሪ አስተላለፉ። ቅዳሜ ወደ አስራ አንድ ሰዓት ጠዋት ሲሆን ማለት ነው የተደወለልኝ ከባህር ከስደተኞቹ እርዳታ ለመጠየቅ ወደ እኔ ደውሎ እኔ ደግሞ ከሚጓዙት ማለት ነው ከሚጓዙት በስደተኞች ከሚጓዙት አዎ ከሚጓዙት ባህር ላይ ሆኖ የሚጓዙት የነበሩ ደወሉልኝ። ያኔ ስጠይቃቸው ስንት ናችሁ ስላቸው፣ እንኳን ወደ መቶ ሰባ ነው የምንሆነው ነው ያሉኝ። ግን ስለማይተዋወቁ ከተለያየ ቡድን አምጥቶ ስለሚጭኗቸው ሁሉ በደንብ አይተዋወቁም፣ ትክክለኛ ቁጥርም አያውቁም። ስለዚህ ግን ብዙ ሴት ልጅ እንደነበሩ ህጻናትም አንድ ስምንት የሚሆኑ እንደነበሩ የነገሩን። በጣም ማዕበል ስለነበረ ብዙም መነጋገርም አልቻልንም። ወዲያው ለጣሊያን ባህር ኃይል ስላለው ሁኔታ ስለዚህ ጃልባው ከነዚህ ወደ ሞቶ ሰባ የሚሆኑ ሰዎች እንዳሉ ነገርኳቸው። እነሱም የጣሊያን ባህር ኃይል ብሎኝ ነበር። ወዲያው በአሁን ሰዓት በጣም አደገኛ የሆነ ባህር ማዕበል ስላለ ጃ ከደረስንባቸው ነው። ለምን እነዚህ ትናንሽ ጃልባዎች ያን ያህል የመቋቋም ችለታቸው፣ ለምን ካለው የባህር ማዕበል እንጃ ከደረስንባቸው ነው። በአደጋ ሳይጋለጡ አይቀሩም ብሎኝ ነበር። እንዳሉት ነው የሆነው ለምን እነዛ የላኳቸው ሰዎች የባህር ሁኔታ እንዳለ እያዩ ወደ ሞት ነው የላኳቸው። ለሞት እንዲጋለጡ ነው ያደረጓቸው። ስለዚህ መጨረሻው እየሰማ ነው። በንጋታው ደግሞ እሱ ነው ያችን መርከብ ራሳቸው ኃይል ባህር ስጠይቃቸው ምን አዲስ ነገር አለ ብዬ በኢሜይል የሰጡኝ መልስ፣ አንተ መግረህን የነበርከው መርከብ ነው አደጋ የተጋለጠ። ብዙ ሰው እንደሞተ ገና ቁጥር እንኳን በደንብ አላወቅንም፣ ግን በህይወት የቀሩ አራት ሰዎች አንድ ሴት እርጉዝ እርጉዝ ሴት ነች። ከነዚህ አራት የቀረች በህይወት የቀሩ ማለት ነው። አበሾች ናቸው፣ ኢትዮጵያውያንና ኤርትራውያን። ሌሎችም እንደነበሩ ነው የነገሩኝ። ሶማልም ነበሩ፣ ሱዳንም ነበሩ በህይወት የቀሩ ግን እነዚህ ሁለት አበሾች አራት አበሾች ብቻ ናቸው። ሁለት ኤርትራውያን፣ ሁለት ኢትዮጵያውያን። ከአራቱ ከተረፉት ውስጥ አንዷ እርጉዝ ናት ማለት ነው። እንደዛ ነው ያሉኝ። አዎ እንደዛ ነው ያሉን ሴት፣ አንድ ሴት እርጉዝ ነው በህይወት የቀረችው ያሉን። እኛ እንደ ሰማን መቶ ዘጠና ሰው ነበረ በዛ ጀልባ ላይ ነው የሚሉት እንግዲህ፣ በግምት ነው መቶ ሰባ ያሉት ማለት ነው፣ በግምት ነው። ለምን በብዛት ይሄ አዲስ አይደለም፣ ብዙ ጊዜ ነው የሚያጋጥመኝ። ከተለያዩ ቡድን ወይ ደግሞ እነዚህ ጉዞውን እንትን የሚያደርጉ ሰውን ማሸጋገር ስራ የሚሰሩ ሰዎች የተለያዩ ግሩፕ ይዘው የተለያዩ ሰዎች ይዘው ይቆዩና በዜሮ ሰዓት ባህር ላይ መርከቡ ላይ ሲጫኑ ብቻ ነው የሚገናኙ። ስለዚህ አይተዋወቁም እርስ በርሳቸው። ስለዚህ ምን ያህል ሰው እንደተጫነም አያውቁም? በዱላ እንትን እያሉ መርከቧ ከአቅማ በላይ እስከምትጭን ዝም ብሎ ያስገባሉ። ስለዚህ ምን ያህል ሰው ተጫነ፣ ምን ያህል ሰው ቀረ አይተዋወቅም። ለዚህ ነው በብዛት ቁጥሩ ስንት ናቸው ስንላቸው በግምት ነው የሚነግሩን። ሁለት መቶ ነን ይሉሃል። አንዳንዴ ገና መቶ ሃምሳ እያሉ ልክ በግምት እንሆናለን ብሎ ነው የሚነግሩን እንጂ ትክክለኛው ቁጥር ምን ምን ያህል ሰው እንዳለ አያውቁም። አሁን ይሄ መርከብ እንግዲህ ከሊቢያ ወደ ጣሊያን የተሻገረው እና የትኛዋ የባህር ዳርቻ ላይ ነው የተረፉት ሰዎች የተገኙት እንዳሉኝ ከሆነ እዚህ አራት ሰዎች ወደ ትራፓኒ ነው ያመጧቸው። በሲሲሊ ደሴት ሆኖ ትራፓኒ የሚባል ከተማ ከዛ ደግሞ ወደ ሌላ ከተንቀሳቀሱ አሁን በዚህ ሁለት ቀን ኢንፎርሜሽኑ እዛ እዛ እንደገቡ ብቻ ነው ያወቅኩት እንጂ ከዛ እንደተንቀሳቀሱ የሰማሁት ነገር የለም። ሬሳው እንኳን በብዛት ገና አልተገኘም። የተገኙት ሬሳ ትንሽ ቁጥር ነው። እስካሁን መቶ ዘጠና ከነበሩ እንዳሁን የሚባለው ያለው አንዳንዱ ደግሞ መቶ ሰማንያ ይላል። ገና ቁጥርም በትክክል አልታወቀም። ስለዚህ የብዛት በብዛቱ ገና ሬሳም አልተገኘም ያለ ገና እየጠበቅን ነው። እንግዲህ አባ ሙሴ ስደተኛን በተመለከተ ለጉዳዩ ካሎት ቅርበት በመነሳት እርስዎ መፍትሄ የሚሉት ነገር ምንድን ነው? መጀመሪያ የእነዚህ በባህር የሞቱት ወንድሞች እህቶች ስድራ ቤት እግዚአብሔር ያጽናችሁ ማለት ይፈልጋለሁ። ከዛ ይሄ መፍትሄ የሚሆነው ዋናው በተለይ ይሄ ሁሉ ወጣት ወደ ውጭ ካልሄድኩ አያልፍልኝም፣ ወደ ውጭ ካልሄድኩ ሕይወቴን መለወጥ አልችልም የሚል ሀሳብ ይዞ የሚጓዝ ያለው ስደት መፍትሄ እንዳልሆነ ይሄ በደንብ መግባት እንዲገባን ያስፈልጋል። ለፋሚሊውም በብዛት ፋሚሊው ሳይቀር የሌላ የጎረቤት ልጅ ሄዶ እድል አድርጎ በሰላም ገብቶ ትንሽ ገንዘብ መላክ ሲጀምር፣ ይኸው የእክሌ ልጅ እኮ ሄዶ ቤተሰቡን እየረዳ ነው፣ አንተ ሰነፍ ሆነህ ነው እንጂ ምናምን። እንደዚህ አይነት ግፊቱም ከቤተሰብ የሚመጣም አለ። ስለዚህ ወጣቱ ቤተሰቡ በሙሉ ወጣቱ በተለይ ስደት መፍትሄ እንዳልሆነ መረዳት ያስፈልጋል። ዋናው መፍትሄ መሆን ያለበት በሀገሩ እያንዳንዱ በሀገሩ መብቱ ተጠብቀለት የአፍሪካን ሀገሮች መሪዎች ተሰባስቦ ወጣት የሁሉ ወጣት ከአፍሪካ ተነስቶ ወደ ኤሮፓ መንገድ ላይ በምድረ በዳ የሚሞት በባህር የሚሞት ያለ፣ እንዴት አድርገን ነው የሁል ህይወት ማዳን የምንችለው? ሀገሩ መፍትሄ ማግኘት አለበት። የስራ እድል የትምህርት እድል መብት ተጠብቆለት ነጻነት አግኝቶ ሊኖርበት የሚችል ሁኔታዎች ካልተመቻቸ ይሄ የስደት ጉዳይ መቆም አይችልም። ከአደጋው የተረፉትን ለማግኘትና ለማነጋገር በሙከራ ላይ ነን። እንዳገኘ ናቸው ለእናንተ ለአድማጮቻችን እናቀርባለን። በአደጋው ህይወታቸውን ላጡት ቤተሰቦች መጽናናትን እንመኛለን። ሽን ጋቢና ብላሻንጉል ብላሻንጉል ብላሻንጉል ዘገቢና ዘገቢና ብላሻንጉል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 በዚህ ሳምንት በኦፊሴል ስራ የጀመሩት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በርካታ አዳዲስ መመሪያዎችን እያወጡ ነው። በተከታዩ ዘገባ በተለይ አስቀድመው በምረጡኝ ዘመቻቸው ወቅት የሰጧቸው አስተያየቶችም ለተለያዩ ቡድኖች ተስፋና ስጋት ሆነዋል። በተለይ በስደተኞችና ፍልሰተኞች ዙሪያ የሚከተሏቸው ፖሊሲዎች በትላንትናው ሁለት የፌዴራል መስሪያ ቤቶች ተጨማሪ ሰራተኞች እንዳይቀጥሩ ፕሬዚዳንታዊ ትእዛዝ ሲያስተላልፉ ከፓሲፊክ ሀገሮች ጋር የተፈረመውን የንግድ ስምምነት ሰርዘዋል። ሌሎች አስተዳደራዊና የሕግ ለውጦችም ይጠበቃሉ። በቀጣዩ ዘገባችን የትራምፕን የመጀመሪያ ሳምንት ስራዎች ዘጋቢዎቻችን ከየስፍራው ያደረሱንን ሄኖክ አንድ ላይ አቀናብሮ አዘጋጅቶታል። የዶናልድ ትራምፕ አስተዳደር በስደተኞችና ፍልሰተኞች ዙሪያ ምን አይነት ፖሊሲና አፈጻጸም እንደሚከተል ያሰጋቸው የስደተኞች መብት ተሟጋች ድርጅቶች አስቀድመው መደራጀት ጀምረዋል። የኦባማ አስተዳደር በርካታ ሰዎችን ጠርፎ ወደ ሀገራቸው በመላክ የጀመረውን ስራ ትራምፕ ይቀጥሉበታል ብለው ይጠብቃሉ፣ ይሰጋሉ። በትናንትናው እለት የጋዜጣዊ መግለጫ የሰጡት የዋይት ሀውስ ቤተ መንግስት ቃል አቀባይ ሾን ስፓይሰር የፕሬዚዳንት ትራምፕ ቀዳሚ የኢሚግሬሽን ፖሊሲ የሜክሲኮ ድንበርን በግርግዳ ማጠር ሲሆን የወንጀል ሬከርድ ያለባቸውን ሰዎች ደግሞ ወደየሀገሮቻቸው መሸኘት ነው ብለዋል። የቪዛ መቆያ ጊዜያቸው ያለፈባቸውና ወንጀል የፈጸሙ የሚሸኙበትን ጥንቃቄ የተሞላበት አሰራር እንዘረጋለን። ለስደተኞችና ፍልሰተኞች መብት የሚሰሩ ዶናልድ ትራምፕ ሕጋዊ የመኖሪያ ፈቃድ የሌላቸውን በልጅነታቸው ወደዚህ ወደ ዩናይትድ ስቴትስ መጥተው ለዘመናት የኖሩትን ጨምሮ ከሀገር ያስወጣሉ የሚል ስጋት አለባቸው። ግሬሳ ማርቲኔዝ በልጅነቷ ወደ ዩናይትድ ስቴትስ የመጣችና በፕሬዚዳንት ኦባማ ድሪመር ሕግ ጥበቃ ያገኘች ነበረች። ዶናልድ ትራምፕ እኔና ቤተሰቤን ወንጀለኛ አድርገው ቢጠሩንም እኔ የማምነው ፈርቀዳጅ ጀግኖች መሆናችንን ነው። የዶናልድ ትራምፕ አስተዳደር የስደተኞችን ጉዳይ አስመልክቶ ያለ ኮንግረስ ፈቃድ ሊያደርግ የሚችለው ነገር የተመጠነ ነው። ለምሳሌ በፕሬዝዳንታዊ ትእዛዝ አንዳንድ የፖሊሲ ለውጦች ሊያደርጉ ይችላሉ። ሆኖም በኮንግረስ የዴሞክራቲክ ፓርቲው የህዝብ እንደራሴዎች በዚህ ረገድ ግልጽ አቋም እንዳላቸው ነው የሴኔቱ ዴሞክራቶች መሪ ሴናተር ቸክ ሹመር የሚገልጹት። የትራምፕ አስተዳደር አልሰማሁም እንዳይል የምናስታውቀው ነገር በዚህ ረገድ ፍንክች እንደማንል ነው። ፈጽሞም አንታክትም። ሰኞ ዕለት ፕሬዚዳንት ትራምፕ አስራ ሁለት ሀገሮችን ካቀፈው የፓሲፊክ ሀገሮች የጋራ የንግድ ስምምነት ቲፒፒ በፕሬዚዳንታዊ ትዕዛዝ ሰርዘውታል። መናገዳችንን እንቀጥላለን። ነገር ግን ስምምነቱ ከእያንዳንዱ አገር ጋር ይሆናል። ይህን ስናደርግ ጠባዩን የማያሳምር አገር ካለ በሰላሳ ቀን ውስጥ እንዲታገዱ እንጽፍላቸዋለን። ከዚያ ወይ ጸባያቸውን ያሳምራሉ ካልሆነ ግን ይሸኛሉ። ፕሬዚደንት ትራምፕ በምርጫ ዘመቻቸው ወቅት የዩናይትድ ስቴትስን የደህንነት ሰራተኞች በተደጋጋሚ ሲነቅፉ ተሰምተዋል። ስልጣን በተረከቡ ማግስት ባሳለፍነው ቅዳሜ ለሲአይኤ ሰራተኞች በዋናው መስሪያ ቤት ላንግሊ ፓርክ ተገኝተው ባደረጉት ንግግር በማንኛውም ነገር ድጋፋቸው እንደማይለይ ገልጸውላቸዋል። በሙሉ ኃይሌ ለረዳችሁ ዝግጁ ነኝ። አውቃለሁ አንዳንዴ የሚያስፈልጋችሁን ድጋፍ ሳታገኙ ቀርታችሁ ይሆናል። አሁን ግን ከበቂ በላይ ድጋፍ እናደርጋለን። ምናልባትም እባኮ የበዛ እርዳታ አታደርጉልን ትሉ ይሆናል። ፕሬዚዳንቱ በጉብኝታቸው ወቅት አራት መቶ ለሚሆኑ ለድርጅቱ ማለትም ለሲአይ ሰራተኞች ዩናይትድ ስቴትስ የእስልምና አሸባሪዎችን አጥብቃ መዋጋት እንደሚኖርባት አስረግጠው ተናግረዋል። ከዚህ ቀደም ካደረግነው ትግል ሁሉ ይህኛው ረዥም ጊዜ ወስዷል። ያለንን ብቃት ሁሉ አልተጠቀምንም። መቆጣጠር እንችላለን። በፍጥነት አይሲስን ማጥፋት ይኖርብናል። አይሲስ መጥፋት አለበት። ከዚህ ውጪ ምንም ምርጫ የለም። የተሳሳተ መረጃን የሚያደርሱትን ያሏቸውን የመገናኛ ብዙሃንን የስለላ ድርጅቶች ስራቸው በትክክል እንዳይወጡ አስተዋጽኦ አድርጓል በማለት የመገናኛ ብዙሃንን ፕሬዝደንቱ ኮንነዋል። በዋይት ሀውስ ቤተ መንግስት የፕሬዝደንቱ ቃል አቀባይ ስልጣን ሽግግር በተካሄደበት ቀን ለመገናኛ ብዙሃን ከእውነት የራቀ መግለጫ ሰጥተው ነበር። ቃል አቀባዩ ሾን ስፓይሰር ለዜና አውታሮች በስልጣን ሽግግሩ እለት የተገኘውን ህዝብ ብዛት ያለ ልክ አስፍተው መናገራቸው ይታወሳል። የመገናኛ ብዙኃን ይህንን ቁጥር አስመልክቶ አዲሱን ቃል አቀባይ ሲተቹም ቆይተዋል። በትናንትናው ዕለት ስፓይሰር የትራምፕ አስተዳደር ለመገናኛ ብዙኃን የታመኑ መረጃዎችን እንደሚሰጥና በፍጹም ሐሰት እንደማይናገር ገልጸዋል። ጋቢና ቪኦኤን፣ እያደመጣችሁ ያላችሁት ጋቢና ቪኦኤን ነው። ሶስት ከፍተኛ አመራሮችን ጨምሮ አስራ ሶስት ሰዎች በጋሞጎፋ ዞን ሳውላ ከተማ መታሰራቸውን የመላው ኢትዮጵያ አንድነት ድርጅት መኢአድ አስታወቀ። ሰዎቹ መታሰራቸውን ያረጋገጠው የደቡብ ብሔር ብሔረሰቦች እና ህዝቦች ክልላዊ መንግስት ምክንያቱ ከፓርቲ አባልነትና ስራ ጋር የተያያዘ አይደለም ብሏል። ጉዳያቸው እየተጣራ መሆኑንም አመልክቷል። የአዲስ አበባው ዘጋቢያችን እስክንድር ፍሬው የሁለቱንም ወገኖች ያካተተ ዘገባ ልኳል። ተቃዋሚው የመላው ኢትዮጵያ አንድነት ድርጅት መያድ እንዳስታወቀው የታሰሩት አመራሮቹና አባላቱ በጋሞ ጎፋ ዞን ሳውላ ከተማ ፖሊስ ጣቢያ ይገኛሉ። ከ13ቱ ታሳሪዎች መካከል ሶስቱ ከፍተኛ አመራሮች መሆናቸውንም የፓርቲው ፕሬዝዳንት ዶክተር በዛብህ ደምሴ በስም በመጥቀስ ለአሜሪካ ድምፅ አስረድተዋል። እነዚህ ሰዎች የታሰሩት ጥር 13 ቀን 2009 ዓ.ም። በሳውላ ከተማ ነው። ሳውላ ጎፋ ጎፋ ተብሎ ሳውላ ከተማ ፖሊስ ነው ያሰራቸው እና የታሰሩትም ሰዎች ሶስት ሰዎች ናቸው። ከፍተኛ የአመራር አባላት ናቸው። አንደኛው አቶ አቻ ለገሰ የመላው ኢትዮጵያ አንድነት ድርጅት ማዕከላዊ ስራ አስፈጻሚ ኮሚቴ አባልና የደቡብ ቀጠና ተጠሪ፣ ሁለተኛው አቶ እንግዳው ደንጨሮ በጎፋ ዞን የሳውላ ልዩ ወረዳ የመላው ኢትዮጵያ አንድነት ድርጅት ሰብሳቢ፣ ሶስተኛው አቶ ካሳዬ ካሊሳ በጎፋ ዞን የሳውላ ወረዳ የመላው ኢትዮጵያ አንድነት ድርጅት ምክትል ሰብሳቢ ናቸው። እነዚህ እንግዲህ ሶስት ሰዎች ከፍተኛ የድርጅታችን የአመራር አባላት ናቸው። አስራ ሶስቱ ሰዎች የታሰሩት በመደበኛ የፓርቲ ስራ ላይ እንዳሉ መሆኑንም ዶክተር በዛብህ ይናገራሉ። ቁጥጥር ስር የዋሉት በሳውላ ከተማ ፖሊስ ጽፈት ቤት እንደሚገኙ መረጃ ደርሶናል። እዛ ታስረው እንደሚገኙ በመሆኑም ሶስቱም ከፍተኛ አመራሮች የታሰሩት የፓርቲው መደበኛ ስራ በማከናወን ላይ እንዳሉ በመሆኑ በአስቸኳይ እንዲፈቱልን ለኮማንድ ፖስት ሰክረታሪያት ጽፈት ቤት ዛሬ ደብዳቤ አስገብተናል። እንደሚመስለኝ በቅርብ ጊዜ ሊፈቱ ይችሉ ይሆናል ብዬ ገምታለሁ። ነገር ግን ይህንን ጉዳይ በተመለከተ ከዚህ በፊት ከፍተኛ የመንግስት ባለስልጣን በሰላማዊ መንገድ የሚታገሉ የፓርቲ አመራሮች እንደ ልባቸው ተንቀሳቅሰው ሊሰሩ ይችላሉ ተብሎ ተገልጾ ነበር። ነገር ግን በአሁኑ ጊዜ አንዳንድ ችግሮች ሲፈጠሩ እናያለን። እነዚህም ሰዎች እንግዲህ በሰላማዊ መንገድ፣ በህጋዊ መንገድ በምርጫ ቦርድ ተመዝግቦ ያለ ፓርቲ ነው የመላው ኢትዮጵያ አንድነት ድርጅት። እነዚህም ሰዎች ደግሞ የፓርቲውን ስራ ሲሰሩ ነው የታሰሩት። የደቡብ ብሔር ብሄረሰቦችና ህዝቦች ክልላዊ መንግስት ግን ሰዎቹ የታሰሩት ከፓርቲ አባልነትና ስራ ጋር በተያያዘ አለመሆኑን ገልጿል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሰለሞን ኃይሉ በስልክ ለአሜሪካ ድምጽ ሲናገሩ ይህንኑ ያብራሩት። በሳውላ ከተማ እንዳልከው አስራ ሶስት ሰዎች መታሰራቸውን መረጃለን ግን ሰዎቹ አሁን ባለበት ደረጃ የመያድ አባላት ስለመሆኑ እና ከዛ ጋር በተያያዘ የዛ ፓርቲ አባል ከመሆናቸው ጋር በተያያዘ ስለመታሰራቸው አይደለም ያለው መረጃ። ሰዎቹ ተይዘው የታሰሩት ከጸጥታ ጋር ተያይዘው በኮማንድ ፖስቱ ነው። አንድ አቶ እንድሪያስ ኤሮ የሚባል በቀድሞ የመያድ አካባቢ ለት ጠባቂ ምክትል ፕሬዚዳንት የነበረ በኋላ ላይ ግን ፓርቲው ራሱ ለአካባቢው አስተዳደር በሰጠው የጽሁፍ መረጃ ተገምግሞ ከአባልነትም ጭምር እንደተነሳ የሚገልጽ የተጻፈ መረጃ አለ። እሱ ግለሰብ ቤት ውስጥ ከተለያየ አካባቢ የመጡና በማይታወቅ መልኩ ወይም ፈቃድ በሌለው መልኩ በግለሰብ ቤት ውስጥ ስብሰባ ያደርጉ ከነበረበት በሕብረተሰቡ ጥቆማ ተይዘው ጉዳያቸው እየተጣራ ያሉ ግለሰቦች ናቸው። የፓርቲውን የእለት ተዕለት ስራ በማከናወን ላይ እንዳሉ ስለመያዛቸው የተሰጠው መረጃም የተሳሳተ ነው ባይ ናቸው። አቶ ሰለሞን እስክንድር። እኛ በተጨባጭ ያለን መረጃ ከግለሰብ ቤት ነው፣ አሁን ቅድም ከጠቀስኩት ግለሰብ ቤት ነው። በህዝቡ ጥቆማ ኮማንድ ፖስቱ ተከታትሎ የያዛቸው በእለት ተእለት የፓርቲ ስራ ለመስራት ደግሞ ያው የት መሰብሰብ እንዳለባቸው እንዴት መሰብሰብ እንዳለባቸው ግልጽ ነው። እሱ ብዙም ችግር የለውም። ከግለሰብ ቤት መያዛቸውና ጉዳያቸው የተጣራ መኖሩን ነው የምናውቀውና በአነሳው መሰረት የፓርቲው ፕሬዝዳንት አነሱ ብለው ያልከው ነገር ትክክል አይመስልም። እናም መኢያድና የደቡብ ክልል መንግስት ስለ አስራ ሶስቱ ሰዎች መታሰርና ምክንያቱ የየበኩላቸውን መረጃ እየሰጡ ነው። ከጸጥታ ጋር በተያያዘ መታሰራቸውንና ጉዳያቸውም እየተጣራ መሆኑን የክልሉ መንግስት ሲገልጽ በፓርቲ ስራ ላይ እንዳሉ መታሰራቸውን ያስታወቀው መያድ ደግሞ እንዲፈቱለት እየጠየቀ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ደግሞ ወደ ትግራይ ክልል እንለፍ። በሰሜን አሜሪካ የተቋቋመው የራያ ረድኤት ልማት ማህበር ማይጨው ከተማ ውስጥ ከስምንት ሚሊዮን ብር በላይ አውጥቶ ያሰራው መጽሕፍት ቤተ መጽሕፍትና የመረጃ ማዕከል ሰሞኑን በይፋ ተመርቋል። መጽሕፍት ቤቱ በርካታ የመማሪያ መጽሕፍትና ኮምፒውተሮች የተሟሉለት እንደሆነ የማህበሩ ሊቀመንበር መምህር አብርሃ አባይ ለአሜሪካ ድምፅ ሬዲዮ ተናግረዋል። ማዕከሉ ማየት ለተሳናቸውም አገልግሎት እንደሚሰጥ ተደርጎ ነው መሰራቱን የገለጹት ግርማይ ገብሩ የማህበሩን ሊቀመንበር አነጋግረው ተከታዩን ዘገባ ልኳል። በአሜሪካ በካናዳና አውስትራሊያ የሚኖሩ የራያ ተወላጆች ባቋቋሙት ማህበር የተሰራው ዘመናዊ መጽሕፍት ቤትና የመረጃ ማዕከል የማኅበሩ አባላትና ደጋፊዎቹ ባሰባሰቡት ከስምንት ሚሊዮን ብር በላይ ሊጠናቀቅ መቻሉን የማኅበሩ ሊቀመንበር መምህር አብርሃ አባይ ለአሜሪካ ድምፅ ገልጸዋል። ይሄ ማህበር የተመሰረተው በ2004 እንደ ፈረንጃው አቆጣጠር የምንለው ለምድ የምትመሰረተው ከኛ ቀደም ብሎ አንዳንድ ማህበራት ነበሩ። እነዚህ ማህበራት ኢትዮጵያ ውስጥ አንዳንድ ጉልህ የሆኑ ስራዎች ሲሰሩ አይተን እኛም እንግዲህ ራያ ተወላጆች ምንም እንኳ ቁጥራችን አነስተኛ ቢሆንም ባለን አቅም ለምን አንድ ነገር አንሰራ በሚል ተነሳሽነት ነው እንግዲህ ማህበር የተመሰረተው። ይሄ ማይጨው ከተማ ውስጥ የተሰራው ህዝብ ቤተ መጽሐፍት የተጀመረው በ2007 ፈረንጆች አቆጣጠር ነው። የእኛ አባሎች ካናዳም አሜሪካም ያሉ አውስትራሊያም ያሉ ሰዎች እጅግ በጣም ቆራጥ ሆኑ አባላት እና ደጋፎች ስላለን ይህ 11 ዓመት ሙሉ ደከመን ሰለችን ሳይሉ ይህን አሁን ባለፈው ሁለት ቀን በፊት የተመረቀው ላይብራሪ መስራት ይችለናል። የራያ የረድኤትና ልማት ማህበር አባላት 11 ዓመት ሙሉ ደከመን ሰለችን ሳይሉ ገቢ በማሰባሰብ የማይጨው መጽሐፍት ቤትና የመረጃ ማዕከል ግንባታ እንዲከናወን ላደረጉት ጥረት ማህበሩ በሊቀመንበሩ በኩል አመስግነዋል። የተወሰኑ አባላት አውስትራሊያ አሉ፣ የተወሰኑ አባላት ደግሞ ካናዳ አሉ። በአብዛኛው አባላት ያሉት አሜሪካ ውስጥ ነው። እነዚህ አባላት በእውነቱ የተጠየቁትን ገንዘብ ሁሉ ከመክፈል ወደ ሀይሉም እንግዲህ፣ ገንዘብ የምናገኘው ፋንድራይዚንግ ምለው ነው። ከአንድ የአሜሪካ ከተማ ወደ ሌላ የአሜሪካ ከተማ እየሄድ ነበር የምናሰባስበው። ይህን ሁሉ እንግዲህ ስትጓዝ የአየር ትራንስፖርት መክፈል አለ፣ ለምግብ አለ። እነዚህን ወጪዎች በሙሉ ሸፍነው ነገር አባላት አንድ አመት ሙሉ ሳይሰለቹ ይህን ፕሮጀክት መሳቸው እና በአጠቃላይ አባላቱ በሙሉ እጅግ ከፍተኛ የሆነ ድጋፍ እጅግ ከፍተኛ የሆነ መስዋዕትነት ከፈሉ። ስለዚህ የተጠየቁት ነገር ሁሉ ከማድረግ ወደ ኋላ የማይሉ ድጋፎችና አባላት አሉን። የማጮ ና ማጮ አካባቢ ነዋሪዎች በእውነቱ ከተጀመረበት ጀምሮ እስካለቀበት ድረስ እጅግ ከፍተኛ የሆነ ድጋፍ ያደረጉት፣ በአስተዳደር በኩል ደግሞ የፈለገውን ነገር ሁሉ ከማድረግ ከፍተኛ ድጋፍ ያደረገልን፣ በዚህ አጋጣሚ በማህበር ስም ከፍተኛ የሆነ ምስጋና ማቅረብ እወዳለን። መጽሐፍት ቤቱ በርካታ የመማሪያ መጽሐፍትና ኮምፒውተሮችም እንደተሟሉለት የገለጹት ሊቀመንበሩ በተለይ ደግሞ በሌሎች መጽሐፍት ቤቶች በብዛት ያልተለመደው ማየት ለተሳናቸው ወገኖችም አገልግሎት የሚሰጥ ዘመናዊ ማዕከል መሆኑንም ተናግረዋል። የልማት ማዕከሉ ሰሞኑን ከተለያዩ ከተሞች የመጣም በርካታ ሕዝብ በተገኘበት በጥምቀት በዓል ወቅት መመረቁ ለተጨማሪ ስራ ያነሳሳል የሚል እምነት አላቸው። የማህበሩ ሊቀመንበር ለአሜሪካ ድምፅ ግርማይ ገብሩ ከመቐለ። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቅ ነው። ሄኖክ አዎ ዝግጅታችንም በፌስቡክ አት ቪኦ አምሃሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን ስናስተናግዳችሁ ያመሸ ነው። መስታወት አድራጋው ና ሄኖክ ሰማግ ዜር ነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቤል ያበረው ነው። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።